ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክን ሊጎብኙ። በቱሌን ዩኒቨርስቲ የህዝባዊና ህገ መንግስታዊ ህግ ፕሮፌሰር አዴኖ አዲስ በቀዳሚው የቃለ ምልልስ ክፍላችን የህገ መንግስት ፋይዳና ህጋዊ ስርዓት፣ የፖለቲካ ማህበረሰብ ግንባታና የኢትዮጵያ ህገ መንግስት የልዩነት ምንጭነት ላይ ያሉ አታዮች ላይ አተኩረው ተናግሯል። ወደ ቀጣዩ ክፍል የተሻገርነው እንዲህ ነው። በጽሁፍ ውስጥ ካቀረቧቸው ውስጥ አንዱ ጎሳን መሰረት ያደረገ ፌዴራሊዝምና በዜጎች መካከል ባይተዋርነትን የመፍጠር ሁኔታዎችን ጠቅሰው አስቀምጠዋል። ለኢትዮጵያ የጎሳን መሰረት ያደረገ ፌዴራሊዝም ምን ያስገኛቸው ፋይዳዎች አሉ? መልካም ናቸው ብሎ የሚያስቡ ወገኖች አሉ በአንድ በኩል በሌላ በኩል ደግሞ ከተውንም ለሁከት ለእርሶ እንደጠቀሱት ለባይተዋርነትና አሁንም እያየን ላለነው የእርስ በርስ ጦርነት ጭምር ዳርጎናል ኢኮኖሚም፣ በፖለቲካም ኢትዮጵያ የነበራትንም ከፍ ያለ ከበሬታ በዓለም አቀፍ መድረክ ሁሉ አሳጥቷል። ለወደፊትም የኑሮ ዋስትናና የሰላምና መረጋጋት ከቶንም የሀገሪቷን ህልውና ሁሉ የሚፈታተን የሚሉ ወገኖች አሉ። በሌላው በተቃራኒው በኩል እዚህ ላይ የዚህ ጎሳን መሰረት ያደረገው ፌዴራሊዝም እርሶ ጥናት አኳያ ምን ያደረሳቸው ጉዳቶች አሉ? ያስገኛቸውስ ፋይዳዎች አሉ? አዎ መጀመሪያ ያስገኘውን ፋይዳ ልናገር። ስለ ቋንቋ በጻፍኩት በኩል እዛውም አለ፣ ከዚች ጽሁፍም አለ፣ በሌላም ብዙ ጽፌያለሁ። በቋንቋ የቋንቋ ሰዎች በቋንቋቸው መናገር ቋንቋቸውን መማር፣ ሕገ መንግስቱ እንግዲህ እንደሱ ይላል። የቋንቋ መማር የቋንቋን ማዳበር መብት አለ። እሱ እሱን እኔ ደግፋለሁ። ምክንያቱም ቋንቋ መግባቢያ ብቻ ሳይሆን እያንዳንዳችን ታሪካችንን እና የነበርንበትን ሁኔታ የምንመረብርበት መንገድ ነው እና ቋንቋ መማር ለቋንቋ ተናገሪዎች ብቻ ሳይሆን ለሁላችንንም ትልቅ ነገር ነው፣ ቅርስ ነው እና እያንዳንዱ ብሔር ቋንቋውን ለማዳበር የሚያስችል መንገድ መኖሩ ጥሩ ነው ብዬ እናገራለሁ። ጥያቄው እንግዲህ ምንድን ነው፣ ያንን ቋንቋ ለማዳበር ለመናገር በብሔር የተደራጀ ክልል መኖር አለበት ወይ የሚለው ጥያቄ ይመጣል። እኔ እንደሱ መኖር የለበትም ባይኔ በብሔር ተደራጅቶ በብሔር ያንዳንዱ ብሔር የራሱ ክልል ይኖረዋል ብለን ካልገመትን በቀር ሁልጊዜም በእያንዳንዱ ክልል ውስጥ ንዑስ ብሔር ይኖራል። እና ቋንቋውን ለመናገር ያም ብሔር መናገር ይችላል ማለት ነው፣ እንግዲህ ይናገራሉ ማለት ነው። ይህን የምለው ምንድን ነው፣ ክልል መኖሩ ለቋንቋ መናገር አስፈላጊ እና ወሳኝ ነው ብሎ ለመናገር አይችልም ማለት እንደዚያ ከሆነ ሰማንያ ክልል ማምጣት አለን ወይ ከሰማንያ በላይ እሱ በጣም አስፈላጊ ነው ምክንያቱም የቋንቋና ባህል ቅርሳችን እንደሆና ህዝቡም ተናጋሪውም እየተናገረ እያዳበረ እንዲኖር ብሎ መነጽር ይዞ ማሳየቱ ጠቃሚ ነገር ነው ግን በግድ በብሔር ክልል መከለል አለበት ወይ የሚለው ጥያቄ ሌላ ጥያቄ ነው። እኔ እንግዲህ እሱ አያስፈልግም ባይ ነኝ። ቅድም ስትናገር ሌላ ምን ችግር አለ ብለኛል። ሌላ ችግር ያለ ሁሉም ያውቀው ችግር ነው። መገንጠል የሚል አንቀጽ አለ። ሁሉም ያውቀው አብዛኛው ህዝብ ያውቀው አንቀጽ ሰላሳ ዘጠኝ ማለት ነው። ማንኛውም የኢትዮጵያ ብሔር ወይም ብሔረሰብ እስከ መገንጠል መብቱ የተገደበ አይደለም ይላል። በዚህም ቢሆን ጽሁፌ ላይ እንዳሰፈርኩት የኢትዮጵያ ህገ መንግስት ከሌሎች ሀገሮች ህገ መንግስቶች ተነጥሎ ነው የቆመ። እንዲያውም መገንጠልን በህገ መንግስት ማስፈር በዓለም የተለመደ አይደለም። እዚያች ጽሁፍ እንዳረኩት በአሁን ጊዜ በዓለም ውስጥ አንድ ሁለት ንዑስ ሀገሮች አሉ። ዩዝቤክስታን እና ሴንት ኪት ኔቪስ የሚባሉ ሁለት ንዑስ ሀገሮች አሉ። የእነሱም ችግራቸው ሌላ ነው። ኢትዮጵያ የገጠማት ችግር አይደለም። እሱን የመሰለ ችግር መፍትሄ ለመፈለግ አይደለም። ተገንጠሉ የሚል አንቀጽ ያስገቡት የኛ አይነት ችግር ያለባቸው ሀገሮች ኒጀሪያ፣ ህንድ፣ ቤልጅዩም፣ ስዊትዘርላንድ ተገንጠል የሚባል ነገር የለም። ብዙ ጸሐፊዎችን ይህን ጨምሮ መገንጠል በህገ መንግስት ውስጥ ማስፈር ብዙ ችግር ያመጣል ይላሉ። አንድ ከመቀየር ያለባቸው አንቀጾች አንቀጽ ሰላሳ ዘጠኝ ይሆናል ብዬ ገምታለሁ። የአንድ ፖለቲካ ማህፈር ለመፍጠር ተነስቶ ነገር ግን ብትፈልጉ ተገንጠሉ ብሎ መደንገግ ዘላቂና የጽና ሰላም የሚያመጣ ሂደት አይመስለኝም። ችግሩ ምንድን ነው የሚያስከትለው የሚለውን እንደዚህ ልዘርዝረው። አንደኛው ችግር የመገንጠል የሚለው መብት ምንድን ነው፣ አክራሪ ብሔርተኞች የማመሻ መንገድ ያደርጉት ብዬ ገምታለሁ። ይሄ ስልጣን ወይም ይሄ ሀብት ለእኔ ክልል ወይም ለእኔ እንደ ግለሰብ ካልተሰጠ መብታችን ተጠቅመን እንገነጠላለን እያሉ ማስፈራሪያ ሊያደርጉ ይችላሉ። በሀገሪቱ ውስጥ የሚገባና ፍትሃዊ የሆነ ስምምነት ለማድረግ መሰናክል ይሆናል ብዬ እገምታለሁ። ሁለተኛው ለመገንጠል እንዲያመች በምርጫ ነው የሚካሄድ። መገንጠል እንዲያመች የሌላውን ብሔር አባላት ከክልል ማፍለስና እንዳይገቡ ማድረግ ሊካሄድ ይችላል እላለሁ። እንደዚሁም እየሆነ ነው የሚሉ አሉ። በሶስተኛ ነገር ይህዚህ ላይ ማስመር አለብኝ። በብሔር አደራጅቶ ከዚያም በላይ የመገንጠል መብት መስጠት የደንበር ግጭቶችን ማፏፏም እንጂ መፍታት አይችልም። ለምንድን ነው በአሁኑ ጊዜ የደንበር ግጭቶች በጣም አዋካቢ የሆኑበት ምክንያት፣ ከአንድ አስተዳደር ክፍል ወደ ሌላ አስተዳደር ክፍል ሳይሆን ከአንድ ብሔር ወደ ሌላ ብሔር ስለሚተላለፉ ነው። ያውም ያ ብሔር የመገንጠል መብትስ ያለው ብሔር የማንን ብሔር ማንነት ማን ያሳንሳል? ሲገነጠልስ ማን ይዞ ይሄዳል? እንደዚህ ነው የሚታሰብ። የደንበር ማስተካከያ ሳይሆን የብሔር ማጎበቻ ሆኖ ነው የሚታይ። ይሄ በጣም ችግር ይፈጥራል ብዬ አሁንም እያየነው ነው። ችግር ይፈጥራል ብዬ እገምታለሁ። አሁን ብሔር ተብሎ ባይዋቀር ኑሮ የመገንጠል መብት የሚባል ነገር ባይኖር ኑሮ የድንበር ሽኩቻው እንደዚህ አይበስም ብዬ አስባለኝ። እንዳነበበው ሁሉ የሚያስገርመው ነገር ይህንን አራራቂ አንቀጽ ለመቀየር ሁሉ ክልሎች መስማማት አለባቸው። እንግዲህ እንደምታውቀው ክልሎች ሕገ መንግስቱ ሲራቀቅ ዘጠኝ ክልሎች ነበሩ። አሁን አስራ አንድ ናቸው መሰለኝ፣ አስራ ሁለተኛ አስራ ሁለት ገባ። ሌሎች ብሔሮችም እያንኳኩ ነው። እኛ ምን ያስፈልገና ነው እና የክልሎች እየጨመረ ከሄደ የመቀየሩ እድል ደግሞ እየመነመነ ይሄዳል ማለት ነው። በእውነቱ አሁንም ባለበት ሁኔታ ሁሉም ይስማማሉ ብዬ አላስብም። አንዱ ችግር እሱ ነው። በጣም የሚያስፈራኝ እሱ ነው። አንድ ደግሞ ስለ ዴሞክራሲ ልናገር። አንዱ ችግር ደግሞ ብሔር መዋቀሩ ሀገሪቷን ብተርፍ ዴሞክራሲ ስርዓት ለመገንባት ያለው እድል ጠንካራ አይደለም፣ አይመስለኝም ቀደም ብዬ እንደጠቀሱት ትልቁ የዴሞክራሲ ገጽታ በሀገር ውስጥ የዜጎች እኩልነት መብት ተከብሮ መኖር ነው። አሁን ደግሞ የምናየው ችግር አለ። ችግር ይኖራል። መጤ እና ባለቤት ብሔር የሚባል እስካለ ድረስ ችግር ነው የሚሆን። ለዲሞክራሲ ግንባታው አዋኪ የሚሆነው አሁን ያለው የጎሳን መሰረት ያደረገው ፌዴራሊዝም አወቃቀር ከምን አኳያ ነው? አንደኛ ዜጎች በዜግነታቸው በእኩልነት ተከብረው እኩልነት ተሳትፈው የኔ ቦታ ነው ብሎ ሊኖርበት የሚችል ሁኔታ የለም ማለት ነው። የአንዳንዱ ክልል የዚች ክልል ባለቤቶች እነዚህ ናቸው ብሎ ይዘረዝራል እና ሌላ ዜጎች ከአንድ ቦታ ወደ ሌላ ቦታ ሄደው እኩልነት ተሳትፈው እኩልነት መርጠው በኩልነት ለመመረጥ ሩጠው እንደ ዜግነት በየቦታው ባሉበት ቦታ ሁሉ ለመሳተፍ የሚችሉበት ሁሉ አስቸጋሪ ሆኗል ማለት ነው። ሁለተኛው ነገር የብሔር ማንነት በፖለቲካው ዘርፍ ብቻ ሳይሆን እየጠነከረ የሄደው በሃይማኖትም፣ በብዙሀን መገናኛም፣ በሌሎች መሳል ሲቪል ማህበር ተቋማት ይከሰታል። አንዱ የዴሞክራሲን ለማስፈን የሚችል ነገር ምንድን ነው? እነዚህ የተለያዩ ሲቪል ማህበሮች ተባብረው መንግስቱን ሲያጠፋጥፍታ ሲያለም አልምታ ብለው ተባብረው ሲሰሩ ነው። አሁን ችግሩ ምንድን ነው? በብሔር እየተሰነጣጠቀ ነው። ምሳሌ፣ ብዙሀን መገናኛው ሌሎችም ማህበሮች በዘር ተኮር እየተዋቀሩ ይህን የብሔር ስልጣን ከያዘ ያንን መደገፍ አለብኝ እንጂ ይሄ የባለስልጣን ይህን አድርጓል ይህን አላደረገም ብሎ የማድረግ ችግር አለ ማለት ነው። መሰነጣጠቅ አለ። ስለዚህ ይህ አስተላለፍ የብሔር ማንነትን እያጠበቀው፣ ልዩነትን እያሰፋው የሄደ ይመስለኛል እና የብሔር ፉክክር ወደ ዴሞክራሲ መዳበር አይመችም። አሁን አንድ በጣም የሚያስፈራኝ ነገር ምንድን ነው አገሪቱ በታላላቅ ብሔር ተኮር ክልሎች ታላቆቹ ሶስት አራት ይሁን በእነሱ እየታመሰች ትኖራለች ብዬ እፈራለሁ። በእነሱ ፉክክር ነው አገሪቱ የምትመራ። ያ ፉክክር አገሪቱን እያመሳት ይኖራል ብዬ እፈራለሁ። ሌላ ነገር ደግሞ የአገሩ መሪዎች የዘር ልዩነት የብሔር ልዩነት ተኮር ብዙ ጦርነት ብዙ ግጭት ስለሚያመጣ አገሪቱን ለማቆየት እያሉ ስልጣን ወደ መካከላዊ አስተዳደር ይወስዳሉ ብዬ እፈራለሁ። ማለት ሀገሪቱን ለማዳን ይህንን ማድረግ አለብኝ እና የክልሎቹን መብቶች እየተነጠቀ ይሄዳል። አይሮኒካል ነው ግን እንደሱ ይሆናል ብዬ ደግሞ እገምታለሁ። እና ትንሽ አምባገነንነት ሊመጣ ይችላል ብዬ እፈራለሁ። ከፕሮፌሰር አዴኖ አዲስ ጋር ያካሄድ ነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍላችን ስለ ብሔራዊ ቋንቋ አስፈላጊነት ይናገራሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።